የአሜሪካ ድምፅ የአፍሪካና የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ ትናንትናና ዛሬ ቅኝት ባደረገችበት የመቀሌው አይደር ሆስፒታል ውስጥ የሚሰሩ ባለሙያዎችና በሕክምና ላይ የሚገኙ በአብዛኛው የአስገድዶ መድፈር ጥቃት ሰለባ የሆኑ ሴቶች ጋር ቆይታ እንዳደረገች ነግራኛለች። ሄድ አፍ አድሚኒስትሬሽን የሆስፒታሉ አስተዳዳሪ ሰራተኞች ብቻ ሳይሆኑ ሁሉም ታማሚዎችን እያንገላቱ ስላሉ ችግሮች በጥቂቱ ነገረውኛል። ሁሉንም በጥቅል የጎዱ ናቸው። ለብዙ ጊዜ የኤሌክትሪክ አገልግሎት ያለመኖሩ አብዛኞቹን መሳሪያዎች አውድመውባቸዋል። አሁን ላይ የኤሌክትሪክ አገልግሎት ተመልሷል። ይሁንና ታካሚዎቻቸውን ለመንከባከብ የሚያስችሏቸውን መሳሪያዎች መተካት አልቻሉም። ካነጋገርናቸው ታካሚዎች መካከል አብዛኞቹ የአስገድዶ መድፈር ሰለባ የሆኑ ሴቶች ናቸው። ይሄ ችግር ትግራይ ውስጥ የተንሰራፋ ነው። ባለፉት ሰባት ወራት ውስጥ አምስት መቶ የሚልቁ የአስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ወደ ሆስፒታሉ እንደመጡ ነግረውናል። In the past seven months of this war, there's been more than 500 uh, rape victims coming to them. Normally, when girls and women come for this kind of services, they come the next day after they are attacked. እሷ እንዳለችኝ በተለምዶ ይህን አይነት አገልግሎት ለማግኘት የሚፈልጉ ሴቶች በሕክምና መስጫ ተቋሙ የሚገኙት ጥቃቱ በተፈጠረው በነጋታው ነው። አሁን ግን በጦርነቱ ምክንያት መንገዶች በመዘጋታቸው በፍርሃት መድሎና በደፋሪዎች እንገደላለን በሚል ስጋት እዚህ ከመምጣታቸው በፊት አንዳንዴ ወራትን ይጠብቃሉ። በዚህም ምክንያት ሴቶቹ በጊዜ ሊያገኙት የሚገባውን ሕክምና ሳያገኙ ይዘገያሉ። ለምሳሌ እርግዝናን ማስቆም፣ በግብረ ስጋ ግንኙነት ተላላፊ የሆኑ በሽታዎችን መክታት የሚያስችሉ እንክብሎች አሉ። ሶስት ወራትን ያክል ዘግይታችሁ ከመጣችሁ ምንም ነገር መከላከል አይቻልም ይባላል። ተገደው ከተደፈሩ ሴቶች ጋር በነበራት ቆይታ የሰማቻቸው ምስክርነቶች አስጨናቂና እንግዳ የሆኑ ተመሳሳይነት ያሉባቸው መሆናቸውን ጠቅሳለች። ያነጋገረቻቸው ሴቶች ወንጀሎቹ የተፈጸሙት አንድና ከአንድ በላይ በሆኑ ወታደሮች መሆኑን እንደገለጹላትም ታወሳለች። ገና 16 ዓመት የሆናት ሴት ልጅ አነጋግረናል። አንድ የኮሌጅ ተማሪ እንደነበረች የነገረችን ሌላ የ22 ዓመት ሴትም ጦሩን እንድትቀላቀል ጥያቄ ያቀረቡላትን ወታደሮች እምቢ በማለቷ ቤቷ ውስጥ እንደ ደፈሯት ነግራናለች። አሁን ከወራት በኋላ እዚህ መቀሌ በሚገኝ የከለላ ተቋም ውስጥ በመኖር ላይ ትገኛለች። ወደ ከለላ ተቋሙ መሄድ አልቻልንም፤ የስፍራውን ምስጢርነት መጠበቅ ፈልገዋል። We didn't go to the safe house because they want to keep the location very secret. ሄዘር እጅግ አሳዛኝ ነው ብላ የጠቀሰችው ለህክምና ወደ መቀሌ ከመጡት ጋር ሲንጻጸር በእጅጉ የሚልቁት ሌሎች ሴቶች አሁንም ወደፊት ያለመምጣታቸውን ሁኔታ መስማቷን እንደሆነም አክላለች። ሴቶቹ ጥቃት የደረሰባቸው በኢትዮጵያና ኤርትራ ወታደሮች መሆኑ እንደሚናገሩ በዚህ የሚያቀርቡት ማስረጃ ደግሞ የወታደሮቹን የደንብ ልብስና ቋንቋ እንደሆንም አክላለች። ወታደሮቹ ሴቶቹን ከሚጠይቋቸው ጥያቄዎች አንጻር የህዋት ጦርን ተቀላቅለዋል ብለው ያስቧቸው ወንድ የቤተሰብ አባላቶችን ማግኘት እንደሆነ ጠቋሚ ነገሮች መኖራቸው ያለችውን ሄዘር አንስታለች። በመቀሌ ከተማና በአካባቢው ያለው ሁኔታ የመሻሻል ወይንስ የመባባስ ምልክቶች እያሳየ ነው በሚል ላቀረብንላት ጥያቄ ይህን በዚህ ያለው ግጭት በእርግጥም ቀጥሏል ውጊያው ምናልባት በአብዛኛው እየራቀ እየቀዘቀዘ ቢመጣም አሁንም በተደጋጋሚ ይከሰታል በመቀሌ ነገሮች የተረጋጉ ቢመስልም ወታደሮች በምሽት ወደ ሆስፒታሉ ሲመጡ አይተናል የሆስፒታሉ ባለሙያዎች በየቀኑ ከሚደረገው ውጊያ የሚመጡ ወታደሮችን እያከሙ እንደሆነ ነግረውኛል ቆሰሉ ህፃናትም ሆስፒታሉን አጨናንቀውታል ከሆስፒታሉ ውጪ ስላሉ ስፍራዎች ያለውን ሁኔታ ስታስረዳ ሐውዜንን የመሰሉ ተደጋጋሚ ጦርነቶችን ያስተናገዱ ስፍራዎች ብዙ አገልግሎታቸው እንደወደሙ ነዋሪዎችም ደህንነት እንደማይሰማቸው በጦርነቱ ህይወታቸውን አጥተው እንደነገሩ በጅምላ የተቀበሩ ዘመዶቻቸውን በቤተ ክርስቲያን ደንብ መሰረት ለመቅበር ይችሉ ዘንድ የባለስልጣናትን ድጋፍ እንደሚሹ ሄዘር ተናግራለች